ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ። በዛሬ ምሽት ስርጭታችን ከሚደመጡት መካከል እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ሥነሥርዓት ላይ ትውልድ ኢትዮጵያውያን ስለ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሀሳባቸውን ያካፍሉናል በምሽቱ ይደመጣል። በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሠራ የትምህርት ሚኒስቴር አስታውቋል። ዝርዝር ዘገባው ቆየት ብሎ ይደመጣል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። በመቀጠል ስመኝሸ ቆየ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ በተከለከለ ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ሰፋሪዎቹ በጎርፍ የተፈናቀሉ መሆናቸውን ገልጿል። የሶማሌ ክልል የአፋር ታጣቂዎች በፈጸሙት ጥቃት 27 ሰላማዊ የኢሳ ሶማሌዎች መገደላቸውን ሲገልጽ የአፋር ክልል በበኩሉ በኢሳ ሶማሌዎች ስምንት ሰዎች ተገድለውብኛል ሲል ቅሬታውን አቅርቦ ነበር። ባለፈው ማክሰኞ የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስትር በገዳማይቱ ወይም ገርበ ኢሴ ቀበሌዎች መግባቱንም የሶማሌ ክልል ተችቶታል። በትላንትናው እለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎችም ተካሂደዋል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኮል ነው። የታንዛኒያ ተቃዋሚ ፓርቲ ያሳለፍ ነሮ በሀገሪቱ የተካሄደው ምርጫ ከፍተኛ ማጭበርበር የተፈጸመበት በመሆኑ ውጤቱን የማይቀበል መሆኑን አስታውቋል። ፕሬዝዳንታዊ እጩ ተፎካካሪ የሆኑት ቱንዱ ሊሱ እየተነገረ ያለውን የምርጫ ውጤት ዓለም አቀፉ ማህበረሰብ እንዳይቀበለውም ጠይቀዋል። ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምጽ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያ ብሔራዊ ምርጫ ኮሚሽን ሊቀመንበር ሰሚስቶክለስ ካይጄ በበኩላቸው ስሞታውን ውድቅ አድርገዋል። ድምፅ መስጫዎቹ ላይ ጠቋሚ ምልክት ተደርጎባቸዋል የሚለውን ክስ ዜጎች እንዳይቀበሉት መክረዋል። ሊቀመንበሩ በማህበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሰረት የሌላቸው መሆናቸውን፣ ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩንም ተናግረዋል። እስካሁን የወጣው የምርጫ ውጤት እንደሚያሳየው በፕሬዝዳንት ጆን ማጎፉሊ የሚመራው ገዢው ፓርቲ እየመራ መሆኑን አመልክቷል። ኬንያ ውስጥ ለኮሮና ቫይረስ የተጋለጠ ሰው ቁጥር በ በሀያ ከመቶ ማሻቀቡን የሀገሪቱ ጤና ሚኒስትር ትላንት አስታውቋል። የጤና ሚኒስትሩ ሙታሂ ካገዌ ዛሬ በሰጡት መግለጫ ከሰኞ እስከ ትላንት ሐሙስ በነበሩት አራት ቀናት ውስጥ የሞተው ሰው 54 መድረሱን ተናግረዋል። ይህም አጠቃላዩን የሞት ቁጥር ወደ 964 ያደርሰዋል። 1084 ህሙማን በተለያዩ የጤና ተቋማት ህክምና እየተሰጣቸው ሲሆን ከእነዚህ ውስጥ 35ቱ በጽኑ የታመሙ መሆናቸውን ዳዊት ገልሞ ከናይሮቢ ያደረሰን ዘገባ አመልክቷል። የአይቬሪ ኮስት መራጮች ነገ ቅዳሜ ፕሬዝዳንታቸውን ይመርጣሉ። ስልጣን ላይ ያሉት ፕሬዝዳንት አላሳን ኦትዋሬ ለሦስተኛ የስልጣ ዘመን ይበቁ እንደሆነም ይለያል። ፕሬዚዳንት ኦትዋሬ ትላንት ብዙ ሺ ደጋፊዎቻቸውን ሲቀሰቅሱ ባሰሙት ንግግር ድምጽ ከመስጠት ወደ ኋላ እንዳትሉ፣ የምርጫ ጣቢያዎችንም ጠብቁ ብለዋል። በሀገሪቱ ባለፉት ሳምንታት የተካሄዱትን የተቃውሞ ሰልፎችና የተፈጸሙ ጥቃቶችን ተከትሎ ከምርጫው ጋር የተያያዘ ሁከት ይፈጠራል የሚል ስጋትም አይሏል። የፊታችን ማክሰኞ ለሚደረገው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለቱ እጩ ተፎካካሪዎች የዛሬ የምረጡኝ ቅስቀሳ ዘመቻቸውን አራት የብርቱ ፉክክር ክፍለ ግዛቶችን ላይ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ ሚሽጋን፣ ሚኒሶታ እና ዊስኮንሰን ላይ ቅስቀሳ ያደርጋሉ። የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ ሚኔሶታ፣ ዊስኮንሰን ና አዮዋ ውስጥ የምርጫ ዘመቻ ያደርጋሉ። ሚሽጋን እያንዳንዳቸው አንድ ድምጽ ያላቸው 16 የምርጫ ወረዳዎች ያሏት ሲሆን ሚነሶታ ና ዊስኮንሰን 10 አስር አይዋ ደግሞ ስድስት የምርጫ ወረዳ ድምጽ አላቸው። በፈረንሳይዋ ኒስ ከተማ ሶስት ሰዎችን በስለት የገደለው አጥቂ ማንነት የሀገሪቱ ባለስልጣናት ይፋ አድርገዋል። ተጠርጣሪው ብራሂም አውሳዊ የተባለ የ21 ዓመት ቱኒዚያዊ ወጣት መሆኑን የተገለጸው በሮይተርስ ዘገባ መሰረት ተጠርጣሪው በመስከረም ወር በላምፔዱሳ በኩል በጀልባ ወደ ጣሊያን ከገባ በኋላ በኮቪድ-19 ወረርሽኝ ምክንያት ተለይቶ እንዲቀመጥ ተደርጎ የነበረ ሲሆን 14 ቀኑን ሲጨርስ ከሀገር እንዲወጣ በመታዘዙ በዚህ በጥቅምት ወር ፈረንሳይ ገብቷል። ግለሰቡ በቱኒዥያ የተጠርጣሪ ታጣቂ ነውጠኛ መዝገብ ውስጥ ስሙ የለም። የፈረንሳይ የደህንነት አገልግሎትም አያውቀውም። ትላንት ሶስት ሰዎች ከተገደሉበት ጥቃት በኋላ ግን ፈረንሳይ ከፍተኛውን የብሔራዊ ደህንነት ማስጠንቀቂያ ማወጇ ታውቋል። አድማጮች፣ ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ዜና። ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ቀዳሚው ጉዳይ እንለፍ። ቀጣዩን የአሜሪካ ፕሬዚደንት የሚለየው ምርጫ ሊደረግ ከሳምንት ያነሰ ጊዜ ብቻ ቀርቶታል። በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያንም በምርጫው ለመሳተፍ እየተዘጋጁ ነው። አንዳንዶቹም አስቀድመው ድምፅ ሰጥተዋል። ከተወሰኑት ጋር ቆይታ አድርገናል። አቶ ታመነካሱ ለአስራ ስድስት ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። በሦስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቁጥ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም ድምፄን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ፣ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲም ተገል ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለጥከውን ሰው ስትመርጥ የፈለከው ማድረግ እንደሚችል እንደሚችል ስለሚገባኝ ነው። ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው? ብዙ ነገሮች አሉ። ከብዙዎቹ በጥቂቱም ባነሳ አንደኛ፣ አሁን ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኛል። በራሴ የገመትኩት ሰው ስላለ እና የገመትኩት ፓርቲ ስላለ ለዛ ድምፅ እንሰጣለው። ለመስጠት ተዘጋጅቻለሁ። እኔም ባለቤቴም ልጄም ለመምረጥ ተዘጋጅተናል። ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200 ሺህ በላይ ዜጎቿን አንድ ዓመት ባልሞላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም፣ የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያውያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፈቃዱ ነው። አይ በእርግጥ እኔ ብዙም ያግዳቸዋል ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አክቹዋሊ አሁን ሜሪላንድ የሚባል ዲሞክራት የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መሰለኝ። የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ በየከተማው አለ ብዙ ስለዚህ እንደውም ቀለል ያደረገዋል ብዬ ነው የማስበው። የዛን ሰዓት ወጣ ብለህ መመረጥ ትችላለህ። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል ብዙ የሚያስቸግር እና አንዳንዴ ልትሰምፍ ትችላለህ የዛን ሳትወጣ ይህን ሁሉ ሰልፍ ምናምን ብለህ አሁን ግን ቀደም ብለህ መምረጥ ትችላለህ። አሁን እንደውም እኮ በሰማሁት ከሆነ i think ሀምሳ ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህን ጨምሮ ማለት ነው። እና ምንድን ነው ይህን ግን የሚያነሳስበው ቀለል ብለዋል አክቹዋሊ አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካት አለ አያሰጋህም፣ ብዙም ሰልፍም አይኖርም። እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን በፖስታ ቤት በኩል በሚላክ ቅጽ አማካኝነት አስቀድመው ሰጥተዋል። ከስምንት ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል። እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሃውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የምሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ፣ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ፣ ከዘረኝነት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምንላል ብለህ ታስባለህ። ያን ነው እና ያን አይተህም ደግሞ ያው የራስህን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኛ ክሸልኝ ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ዘረዝራል። ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያረግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልደ ኢትዮጵያ ይሄ አድሚኒስትሬሽን ለምሳሌ፣ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለው ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ አሁን እንደ ዲሞክራሲ ብዬ ነው አሁን አክቹዋሊ እንትን የምለው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄን እንደሚያሟላ ብዬ አስባለሁ። ኢሚግሬሽንም ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ ዓለም የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ የመጡትን እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ኃላፊነት የጎድለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለ እኔ ያ ነው የኔ መስፈርት። የዛሬ አራት ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው ከስምንት ዓመታት በላይ በአሜሪካ የኖረው ዮሐንስ ፍሳ በበኩሉ የስደተኞች ጉዳይ ያሳስበዋል። ለእኔ ቁልፍ የምላቸው ጉዳዮች አሉ። ትውልደ ኢትዮጵያውያን ደግሞ እኔ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል። በሀገራቸው መንግስት ሚኒስትር የተደረገው ሊሆን ይችላል። የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ አስራ አንድ ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አደርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ የምንሰማው ዜና ነው። እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምፁን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው። እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልከን ከፍለው ማጨርሰው እዳን የሚኖርብህ ልታክን ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደ ስትወጣ ሀያ አምስት ሺህ ዶላር ምናምን ነው የሚላክል። ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው። ዮሐንስ የውጭ ጉዳይ ፖሊሲ፣ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምፁን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣ እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነስርዓት ላይ ምንድነው ምንም። እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከዘጠና ዘጠኝ ፐርሰንት በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምፅን መስጠት ትችላለህ። የሚያስገድድህ የለም አንድም እሱ ነው። ይህንን ሊማሩ የሚገባቸው ደግሞ የመናገር መብትን አንድ ሰውን ለመምረጥ ያልፈልጉ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል የኢትዮጵያ ባለስልጣናት። ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል። የምርጫ ስራታቸው ስትመለከት የሁለት መቶ ዓመት ከፋውንደር ሲሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ ሁለት መቶ ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። እሴቶቻቸውን ያጠብቃም አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት ነው አደለም፣ አምስት መቶ ሰላሳ ስምንቱን ወንበር ሁለት መቶ ሰባውን ያገኘ ነው ማሸነፍ ያለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ አይቀድምንም እና የመንግስት አስተዳደር የገባን ህዝቦች ነበረ። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባልም ብለው እንደ ዛሬ ኮ አንዱ በምርጫም በፍጥጫም የሚልበት ጊዜ ላይ ደርሰናል። እና ይህንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክልን ሰው መርጠን ማንም ሰው በሀሳቡ የማይፈረጅበት ማንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሃዊ በሆነ ሁኔታ አለምንም መጭበርበር መጭበርበር የሚለው ቃል በአብዛኛው እዛ ነው የምሰማው። ምናልባት አሁን ከዚ ከኮቪድ ጋር በተገናኘ አሜሪካን ሀገር ይሄ የምርጫ ባሎቶች ምክንያቱም ሰው ኮቪድን ፍራቻ አሜሪካን ሀገር በአብዛኛው ኦንላይን እያደረገ ነው ምርጫ እና ይሄ ነገር ምናልባት ሪዛልቱን ትንሽ ሊያበላሽ ይችላል ምናምን ይላሉ። ይሄ ጊዜያዊ ተጽዕኖ ነው። እኛ አገር ግን ስትመጣ አንድ ሰው ተጭበርብረዋል ብሎ ነው የሚያስበው ሲጀመረ ማለት ነው። እና ይህ አስተሳሰብ በዚህኛው በነፃ የዲሞክራሲ የዚህ ሀገር የትክክለኛ የዲሞክራሲን ሕግጋት በተከተለ መልኩ ሲሄድ ስትመለከት እኛም ይሄንን ሌጋሲያቸውን አይተን እንግዲህ በተግባር ለመምረጥ የተዘጋጀን ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕ እና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ሕይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምፅ ሀብታሙ ስዩ። መጪዎቹ አመታት በተማሪዎች ግብረገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታውቋል። በዩኒቨርሲቲዎች ውስጥ የሚታየው የሥነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያቱ የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስቴሩ ዶክተር ኢንጂነር ጌታሁን መኩሪያ። አመታዊው የመምህራን በዓለም ተከብረዋል። አስቴር መስጋናው ዝርዝር አላት። ወይዘሮ አወጣሽ ወልዴ ለ38 ዓመታት በመምህርነት አገልግለዋል። በእነዚህ ዓመታትም ለሀገር አለኝታ ለወገን መከታ የሆኑና በስነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት አስርት ዓመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት። እኔ በመምህርነት ኦልሞስት አሁን ሰላሳ ስምንት ዓመት አስተምሬያለሁ። በፊት በካሪክለሙ ተቅዶና ተቀርጾ ግብረገብ ሶስት ክፍለ ጊዜ እየተሰጠው ተማሪ ይማር ነበር። ያ በመቅረቱ በአሁኑ ሰዓት ለተማሪ ብልሹነት ዋናው ምክንያት ግብረገባዊ ትምህርት በትምህርት ቤት ባለመሰጠት የግብረገብ ትምህርትን ሲማሩ ተማሪዎች በስነ ስርዓት ታላላቆችን የሚያከብሩ አልባሌ ቦታ ላይ የማይወዱ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑም ውጤታማ እንደነበርነ ያው ያሳልፍ ጊዜ እናየዋለን። በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 ዓመት የለውጥ ሂደት ውስጥ የተማሪ የስነ ምግባር ብልሽነት ካደራደር እየጨመረ እየጨመረ እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ አጥፍቶ በስነስርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣ ነበር። አሁን በነፍስ ወከት የተሰጠውን የትምህርት መማሪያ መጽሐፍም እንኳ ይዞ የማይመጣ በዘፈቀደ የሚወጣ የሚገባ መምህሩ ቁሞ እያስተማረ ወጥቶ የሚሄድ መምህሩ ቁሞ እያስተማረ ከፍቶ የሚገባ አንጃ ግራንጃ ጉሩምቦ ለጉሩምቦ በእድሜያችን እንኳን ልንከበርበት ያልቻልን ጊዜ ነው። እየተመታን እየተሰደብን ነው ያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅ ተለው ዲሞክራሲ የሚል ነገር ተሰጥቶት ወጣቱ ልቅ ነው። ወላጅን አይታዘዘ። ወላጅን ያልታዘዘ እኛን በትምህርት ቤት ይታዘዘናል። ይላከናል እኛ ያለውን ይቀበላል? ውሸት ነው። ለዚህም ነው ስራ ጥይ እየበዛ ይሄዳል። መማር አይፈልግም፣ ይፎርፋል። ስንናገረው መብቴ ነው ይላል። መብቱን እንጂ ግዴታውን በብዛት የማያውቅ ጄኔሬሽን የተፈጠረበት ሰዓት ነው። ስለዚህ ለወደፊቱ ምለው እኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴት ተፈጥሮ ተማሪዎች እንደ ማንኛውም ሳብጀክት ሁለት ፔሪድም ሶስት ፔሪድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን። ይላል በቃ ይሄ የተበላሸውን ነገር ማስተካከል እንችላለሁ የሚል እምነት አለኝ። ኔ የመምህራን ሁሉ ሀሳብ ይሄ ነው። አመሰግናለሁ። የአስራ ሁለተኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህር ታወጣሽን ሀሳብ ይጋራል። መምህር አይከበርም፣ ትልቅ ሰው አይከበርም። መምህር ፊት ለፊት ላይ ከታየ ተሸርፈውት ነው እንደዚህ የምንሄደው እንደም መምህር ምንድን ነው የመጀመሪያ ወላጅ አባት ነው ተብላ የግብረ ገብ ትምህርት ታትሞ ካልቀረበ ለተማሪው ይህ ከብደኛ ብዬ ማስብ የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚናላቸው በሚል መሪ ቃል በባህር ዳር ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታውን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረ ገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት ከልበኝነትና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘ እና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመኖር ነው ያሉት ሚኒስትሩ በአዲሱ ስርዓተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔርና ከወገንተኝነት ነፃ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ ይህንን እውን ለማድረግ ግብረገብነትን ገብነትን ብዝሃነትንና አንድነትን ያስቀደመ ስርዓተ ትምህርት ይቀረጻል ብለዋል። ልጆቻችን ግብረገብነት ገብነት ጎድሏል፣ እዚህ ሀገር ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለውን ነገር እያየን እንገኛለን። ስለዚህ በአዲሱ እርሻ ላይ በአዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን፣ እናቶችን፣ ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት፣ ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረገብነት የሚባል ማዳበሪያ ያስፈልገዋል። ማዳበሪያ ይሄ ግብረገብነት የሚል ማዳበሪያ ያስፈልገዋል። ይህንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድን ነው? ብዝሃነትንም አንድነትንም በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ የወጣ ጥግ የተሳበ ጽንፈኛ፣ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ እንደ አፈጣጠሯ አምላክ ፈጥሮ እንደሰጠን ብዙ አንድም ሕዝብ ነን። በየዩኒቨርሲቲዎቻችን በየከፍተኛ ትምህርት ተቋሞቻችን ይሄን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙም ነን አንድም ነን። ይሄንን አስረግጦ አምኖ ኢትዮጵያ አንድ ናት ኢትዮጵያ ብዙ ናት አንድ አካል አንድ ሰውነት እኔ ብዙ የብዙ አካላት ጥርቅም ሰው ነኝ እጅ ብቻ አይደለው አይን ብቻ አይደለው ጆሮ ብቻ አይደለው እግር ብቻ ጉበት ብቻ ኩላሊት ብቻ አይደለው ስለዚህ ይህንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገን፣ ማወቅ፣ ማስተናገድ ለአንድነታችን የማንደራደር ለብዝሃነታችንም የማንደራደር ብዙም አንድም እንደሆንን ይሄ ማዳበሪያ ይሄ እርሻ ያስፈልገዋል። ይህንን ማዳበሪያ እንደጎደለው አይተናል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታውን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል። ትምህርት ቤቶቻችን ሰባት ወር ያክል ከተዘጉ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመከፈት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም፣ ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህም በኋላ በሚከፈቱ ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖቼን እጅግ አድርጌ ማመስገን ፈልጋለሁ። በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም ማስተምራለሁ የሚለውን የአርባ አምስት ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶው ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ቆይተናል የመርሃ ግብሩ አርታኢ ደግሞ ትዝታ ብላችሁ ናት መልካም ምሽት ይሁንላችሁ መልካም የሳምንት ማክተል